voice of America፣ የመን ዋና ከተማ ሰንአ ውስጥ ባለፉት አራት ቀናት በተካሄዱ ከባድ ውጊያዎች ከ230 በላይ ሰው መገደሉንና ቁጥራቸው ከ አራት መቶ በላይ የሆኑ ሌሎች ሰዎች መጎዳታቸውን በሀገሪቱ የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ከፍተኛው አስተባባሪ ለቪኦኤ ገልጸዋል። ሰንአ ውስጥ ያለው ውጥረትና ስጋት አሁንም እንደ በረታ መሆኑን ከተማይቱ ውስጥ የሚገኙ ኢትዮጵያውያን ገልጸዋል። ሰሎሞን አባተ ወደ ሰንአ ደውሎ የመንግስታቱን ድርጅት ከፍተኛ አስተባባሪ ጄሚ ማክጎልድብሪክንና ከኢትዮጵያውያኑ ስደተኞች አንዲቱን አነጋግሮ ተከታዩን ዘገባ አሰናድተዋል። ሰንአ ዛሬ ረገብ ያለች ትመስላለች። ብዙዎች እንደሚናገሩት ናስ ምርታ ኑ ከበር ሙፍርሕ መንገዶቹ ዛሬ የተሻለ የተረጋጉ ናቸው ይላል የሰንዓው ነዋሪ የሁቲዎቹ ደጋፊ መሐመድ ሰዒድ ለወራሪዎች ሊሸጡን የነበሩት ቀውስና ውድመት ያመጡብን ሚሊሽያ መሪ አሊ አብዱላህ ሳልህ መገደል በጎ ዜና ነው ብሏል መሐመድ በሳዑዲ አረቢያ የሚመራው ጥምረት የከፈለው የመጨረሻ ዋጋ ነውም ብሎታል የቀድሞውን የሀገሪቱን ፕሬዚደንት እስከ ቅርብ ጊዜም የሁቲዎቹ የራሳቸው አጋርና ግብረ አበር ሆነው ጎን ለጎን ሲዋጉ የቆዩትን ሳልህን ትናንት መገደል። ሳልህ የተገደሉት ከሁቲዎቹ ጋር የነበራቸው ኅብረት በተበጠሰ በሁለት ቀናት ውስጥ ነው። የሳልህ መስመርና አቋም ቀይሮ ከሳዑዲ አረቢያና አጋሮቿ ጋር ለመተባበር መወሰን ያበሳጫቸው ሁቲዎች በጣሉት የደፈጣ የላውንቸር አደጋ ነው ትናንት የተገደሉት። በተባባሪዎቹ አማጺ ኃይሎች መካከል መቃቃሩና ክፍፍሉ ከተፈጠረ አንስቶ ባለፉት አምስት ቀናት ውስጥ እጅግ የተካረረው ውጊያ በሰንዓና በአካባቢዋ ሲካሄድ ቆይቷል። ይህ የቀናት ውጊያ የጣለው የጥፋት አሻራ ግን የከበደ ነው። ዛሬ ጠዋት ላይ በተመዘገበው መሰረት ሁለት መቶ ሰላሳ አራት ሰው ተገድሏል። በጦርነቱ ይህ ቁጥር እያሻቀበ ሊሄድ ይችላል። ከአራት መቶ በላይ ሰው ጉዳት ደርሶበታል በየመን የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ከፍተኛ አስተባባሪ ጄሚ ማክጎልድብሪክን ማምሻውን አገኝቼ በሰጡኝ መግለጫ ላይ ነው ይህንን ጉዳት የጠቆሙት በተለይ በእስልምና ሃይማኖት አስከሬን ሳይቆይ ስለሚቀበር ገና ሆስፒታል ወይም ወደ ጤና ማዕከል ሳይደርስ የቀረም ሊኖር ስለሚችል ወይም ቀይ መስቀል ገና ያልደረሰባቸውም ስለሚኖሩ የጉዳቱ ቁጥር በብዙ ሊጨምር እንደሚችል አመልክተዋል ሚስተር ማክጎልድ ብሬክ ከህይወትና ከአካል ጉዳቱ ሌላ የደረሰው ውድመትና የመንገዶችና የአካባቢው መዘጋት ከፍተኛ እንቅፋት መፍጠሩን ነዳጅ፣ ምግብ፣ ውሃ ለማቅረብም አስተጓጓይ ሁኔታ መሆኑን አመልክተዋል። ማክጎል ብሬክ ብዙ ህንጻዎች በሮኬት በተጠመዱና ጊዜ ጠብቀው በሚፈነዱ ቦምቦች በከባድ መሣሪያና በአየር ድብደባ ፈራርሰዋል። ያንን ሁሉ ለማንሳት ጊዜ ይፈጃል። መንገዱ በጣም ተበላሽቷል። በእነዚህ አካባቢዎች የሚኖረው ሰው ዕድል እንዳገኘ ይወጣል። ምክንያቱም ወደፊት ሊደርሱ ከሚችሉ የአየር ድብደባዎች ለመትረፍ መሸሽ ነው የሚፈልገው። ባለፈው ሌሊት ብቻ ከሀያ አምስት በላይ የአየር ድብደባዎች ሰናአ ላይ መፈጸማቸውን ገልጸውልኛል የመንግሥታቱ ድርጅት የየመን የሰብአዊ ጉዳዮች አስተባባሪ። አሁን ባለው ሁኔታም ቢሆን የመንግሥታቱ ድርጅትና ቀይ መስቀል ድጋፍ ለማድረስ እየተረባረቡ መሆናቸውን አመልክተዋል። በዚያ ላይ ከሁለት ሺህ ሰው በላይ የገደለው ኮሌራ አሁንም እያሰጋ መሆኑንና ንጹሕ ውሃ ማቅረብ ትልቁን ትኩረት የሚሰጡት ጉዳይ እንደሆነም ጂሚ ማፕ ጎልድ ብሪክ አመልክተዋል። በሌላ በኩል ደግሞ እዚያው ሰንአ ያሉ ኢትዮጵያውያን ሁኔታው የባሰ ሊሆን ይችላል የሚል ስጋትም አላቸው። ማምሻውን አንደኛዋን አነጋግሬ ነበር። እንግዲህ ዛሬ ያው እንትኑ እንዳለ ነው። ትንሽ ብቻ ጋፕ ብሏል፣ ትንሽ ጋፕ ብሏል ተኩሱ። ግን አገሪቷ ያው ፍርሃት ላይ ናት ሁሉ። እናንተስ ያላችሁበት ሁኔታ? ያው እንደ ትላንትና ነን እኛ። የደረሰላችሁ ነገር አለ? ከማንም ከቀይ መስቀልም ይሁን ከዩኤንኤችሲአር ላ? እስካሁን ድረስ ማንም ሰው እንትን ያለን የለም፣ ወላ የደወለ የለም፣ ወላ የመጣም የለም። እንዴት እየሆናችሁ ምንም ነገር እንትን ያሉት የለም። እንዴት እየሆናችሁ ነው? ያው እንደዛው እንደዛው ነው ያለነው፣ እንደ ትላንት ነው። ወጣ የጠበቅ ነው የሚሆነውን ነገር ወጣ ያለ ሰው አለ ከመሀላችሁ? አካባቢውን ያየ ሱቆች ምናምን ክፍት ያሉ አሉ እንዴ? አይዋ ሱቆች ዛሬ አንዳንድ ቦታ ላይ ተከፍተዋል። ትንሽ ተኩሱም ትንሽ በረድ ብለዋል። ለሊት ነበር በጣም ሲደበድቡ የነበረው፣ ቀላይ አሁን ጋፕ ብለዋል። ደግሞ አሁን ወደ ማታ ላይ ደግሞ ይጀምራሉ። አሁን እየጀመሩ ነው መሸት ሲል ነው ማለት ነው። ትላንትን ለሊቱን ሙሉ ሲደበድቡ ነው ያደሩት እስከ ጠዋት ድረስ። እናንተ ያላችሁበት አካባቢ በማን ይዞታ ስር ነው ያለው? ሰፈራ በሁቴ ጭን ያለው። እናንተ ሰፈር የሚያሉት ሁቴዎቹ ናቸው። አዎ። ሁሉ ሙሉ ሰና አሁን በቦቴ ቁጥጥር ስር ነው ወደ እነሱ የሚተኮስ ነገር አለ ያ በጣም እየዞረች ነው ትላንት ለሊቱ ሙሉ ስትደበድብ አደረች አይሮፕላን አሁንም ራሱ እየተሽከረከረች ነው አዎ እዛ አካባቢ እናንተ በሚታያችው ርቀት ትጥላለች ቦምብ አዎ በጣም ትላንት ለሊቱ ሙሉ ስደበድብ ነው ያደረችው ቁጭ ብለን የሚያደር ነው እስከ ጠዋት ስምንትን ስንል ለሊቱ ሙሉ ስደበድብ ነው ያደረችው ጉዳት የደረሰ አለ እንዴ የምታውቂው የሰማሽው አሁን በሀበሻ ላይ አልሰማሁኝም። ለምን ስላልወጣን ምንም ኢንፎርሜሽን የለንም፣ ግን ያው በትዊተር ላይ ምናምን የሚለቀቀውን ነው የምናነበው። ምግብ ውሃ ስለምንሰራ ምግብ ውሀ እንዴት እየሆናችሁ ነው? አሁን ሱቁ ሁሉ ያው እንግዲህ አንዳንድ ቦታ የተከፈታለ ትንሽ ውሃ ይዘው መጡ። በተረፈ ግን ሌላ ነገር ያው በፊት ትላንት እንደነበር ነው ነው ሀይል አሁንኛ ያለንበት ቦታ ጋር ተሰብስበን ያለንበት ቦታ ጋር ማለት ነው ማቅረብ የሚችሉት ነገር። ለምን ይህ ማንራት ሂማን እንትኖች ሁሉም ተደራጅተዋል፣ ይረዳሉ ይባላል በብዛት ደግሞ በዚህ በጦርነት ሰዓት ቀይ መስቀል ነው የሚረዳው። ቀይ መስቀል ቅርባችን ነው። እናም ለእኛ እንኳ ማቀበል ቢችሉ ማለት ነው። ፍራሽ፣ ብርድ ልብስ፣ ውሃ ምናምን ምግቦችን። የት ነው ያላችሁት? የት ቦታ ቢባል እንዴት ያገኟችሁ ይላል? መድረሰትን ሀይል የሚባል ቦታ ለዛ ቦታ ጋነን እኛ ያለ ነው። ቀይ መስቀል ከኛ ትንሽ ነው የሚርቀው። ምን ምንድን ነው ለመሆኑ እንዲያደርጉላችሁ የምትፈልጉት? ያው አሁን ጦርነቱ በጣም እያስፈራ ስለሆነ ማለት ነው። አሁን ከእንደገና ደግሞ ልጆቹም እየገቡ ነው ተብሏል። ከመርብ ከዚህ የበለጠ ድብልቅልቅ ነው የሚለው። መጀመሪያ ላይ እንኳ ይሄ ነገር ድብልቅልቅ ሳይል የተወሰነ እንኳ ምግብ ውሃ ምናምን ቢያቀርቡልን ግን እስካሁን ድረስ ለምን መውጣትና መግባት አንችልም። እየባሰበት ሊሄድ ይችላል የሚል ስጋት ነው ያላችሁ አሁንም? አዎ። ለምን አሁን ልጁ መርብ ነው ያለው። ከአሊሞስን ጋር ወደዚህ ሊመጡ ነው እየተባለ ነው ሁሉም ሰው የሚያወራው። እዚ አሁን ይሄንን ነው የሳልህ ልጅ ማለት ነው፣ የሳልህ የወንድሙ ልጅ ሊዋጋ ነው የሚመጣው። አዎ ትናንትናም በቴሌቪዥን ሲናገር ነበር አሉ። በጥበቃ በኩልስ ምን ምን አይነት ከለላ ሊሰጧችሁ ይችላሉ? አይ በጥበቃ በኩል እንኳን ምንም አይነት ከለላ ሊሰጡ የሚችሉ አይመስለኝም። ያው እግዚአብሔር ይጠብቀን እንጂ ምንም አይነት ከለላ ሁሉም ፈርቶን ያለው የመኒውም ሁሉም እነሱ ራሳቸው ኮፈርጠው ተደብቀው ነው ያሉት፣ ያው እዛው ካምፕ ጦርነቱም ያው እንደዚህ እንትን ሲል ማንንም ስለማይለይ ከሌላ ምናምን ይሰጣሉ ብለን እንኳ አንገምትም። የተባበሩት መንግስታት ድርጅት የየመን ከፍተኛ ልዑክ ኢስማኤል ኡልድ ሼክ አህመድ ሚስተር አሊ አብደላ ሳልህ ከተገደሉ ወዲህ ስላለው ሁኔታ ለጸጥታ ጥበቃ ምክር ቤቱ ማብራሪያ እየሰጡ ናቸው። ሰሎሞን አባተነኝ ለአሜሪካ ድምፅ ዋሽንግተን